እግዚአብሔር አምላካችንን እናመሰግናለን። ከእኔ ጋር ወደ ዮሐንስ ወንጌል ምዕራፍ ሃያ አብራችሁ ትገልጡልኛላችሁ። የመልእክቴ ርዕስ የክርስቶስ ተአምራት ዓላማዎች የሚል ነው እና ዮሐንስ ሃያ 30 እና 31 ላይ የተመሰረተ መልእክት ነው። አጭር ጸሎት እንጸልይና መልእክቱን እናያለን። እንጸልይ። ቅዱስ አምላካችን እግዚአብሔር ከታላቅ ቸርነት የተነሳ በታላቁ ዙፋን ፊት በክርስቶስ ኢየሱስ አስደናቂ ሥራ በኩል እንድንገኝ ስለ ፈቀድህ እናመሰግንሃለን። አቤቱ ኃጢአታችንን ይቅር ብለሃልና እናመሰግንሃለን። ደግሞ በመካከላችን በጌታ በመንፈስ ቅዱስ እየተመላለስክ ስለሆነ እናመሰግንሃለን። አሁን ደግሞ በቅዱስ ቃልህ ተናገረን፣ አስተምረን፣ በእውነት አቁመን። በዚህ ሁሉ ክብር ላንተ ይሁን። በጌታ በኢየሱስ ስም አሜን። እግዚአብሔር አምላካችን ይመስገን። ዮሐንስ ወንጌልን ባለፈው ሰባት እኔነኞች ስንመለከት ነበር እና አሁን ደግሞ ሰባት ተአምሮችን ዮሐንስ ወንጌል ውስጥ ብቻ የተመዘገቡ ሰባት ተአምሮችን በተከታታይ እናያለን። ግን እነዛን ሰባት ተአምሮች ለማየት በመጀመሪያ የክርስቶስ ተአምራት አላማዎች በሚል ርዕስ ዋና ሀሳቦቹን ለሰባቱ በተናጠል ለምናያቸው አላም ተአምሮች መንደርደሪያ እንዲሆን ይህንን መልእክት እንድናይ እፈልጋለሁ። ጌታ ኢየሱስ ክርስቶስ በአራቱም ወንጌሎች ውስጥ በጣም አስደናቂ ታምራቶችን አድርጓል። ግን ዮሐንስ ዚህ በወንጌሉ ላይ የጻፋቸው በጣም የተወሰኑትን ነው እና መርጦ ነው የጻፋቸው እና ይህንን ምርጫ ያደረገው ራሱ ጌታ መንፈስ ቅዱስ ነው እና በዚህ ይሄንን ምርጫ እንዴት እንዳደረገ ደግሞም የተአምራቶቹ ዓላማዎች ምን እንደሆኑ ዮሐንስ በዚህ በዮሐንስ ወንጌል ምዕራፍ 20 30 እና 31 እንዲሁም በዮሐንስ 21 ቁጥር 25ም ላይ የገለጣቸው ነገሮች አሉ። እነዚህን ሁለቱን ጥቅሶች አነብላችኋለሁ። አንደኛ ዮሐንስ ምዕራፍ ቁጥር 30 ላይ ያለው ቃል፣ ኢየሱስም በዚህ መጽሐፍ ያልተጻፈ ሌላ ብዙ ምልክት በደቀ መዛሙርቱ ፊት አደረገ ብሎ ይናገራል። ጌታ ኢየሱስ በጣም ብዙ ምልክቶች አድርጓል። የዮሐንስ በኋላ የምናገረዋለሁ ተአምር ለሚለው ቃል የተጠቀመበት ምልክት የሚለውን ቃል ነው። ለምን እንደዛ እንደሆነ በኋላ እናገራለሁኝ። ሁለተኛው ደግሞ እዚሁ ዮሐንስ 21 ላይ ቁጥር 25 ላይ ብትመለከቱ የመጨረሻ ቃሉ ነው። የዮሐንስ ወንጌል የመጨረሻ ቃል እንዲህ ይላል ኢየሱስ ያደረገው ብዙ ሌላ ነገር ደግሞ አለ፣ ሁሉ በእያንዳንዱ ቢጻፍ ለተጻፉት መጽሐፍት ዓለም ራሱ ባልበቃቸውም ይመስለኛል ብሎ በጣም በዘመኑ ቋንቋ ሃይፐርቦሊክ አጻጻፍ ነው እንለዋለን። የማሳቀል አጻጻፍ አይነት አጻጻፍ ነው ዮሐንስ ያስቀመጠው እና ጌታ ኢየሱስ ክርስቶስ ያደረጋቸው ብዙ ነገሮች አሉ እና እያንዳንዳቸው ቢጻፉ ዓለም ራሱ ለመጽሐፎቹ ራሱ ዓለም አይበቃቸውም ይመስለኛል ብሎ በትክክል የዓይን ምስክርነቱን ነው ዮሐንስ የተናገረው እና ጌታ ኢየሱስ ክርስቶስ በጣም አስደናቂ ተአምራቶችን አድርጓል፣ ግን ዮሐንስ ሁሉንም ወይም ብዙዎቹን እንደምትመለከቱት፣ ቅድም እንዳልኩት፣ አልጻፈም። ሰባቱም ብቻ ነው መርጦ የጻፈው እና ልክ ነገሩ ምንድን ነው ሰባት እኔነኞች እንዳሉ ሰባት ተአምራቶችን ደግሞ ዮሐንስ እንደጻፈና ይሄ የዮሐንስ መጽሐፍ መዋቅር በሰባት በሰባት ነገሮች ላይ የተቀናበረ ይመስላል። አጠቃላይ ግንዛቤውን ስታዩት በነገሩ በነገራችን ላይ ይሄ ዮሐንስ ወንጌል ምዕራፍ 20 ቁጥር 30ና 31 ምን ተብሎ ይታወቃል አጠቃላይ የወንጌሉ ዓላማ ነው ተብሎ ይታወቃል። አሁን እንደገና ሳነብላችሁ ይህንን በአይነ ህሊናችሁ ማየት ትችላላችሁ። ኢየሱስም በዚህ መጽሐፍ ያልተጻፈ ሌላ ብዙ ምልክት በደቀ መዛሙርቱ ፊት አደረገ። ነገር ግን ኢየሱስ እሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ እንድታምኑ ማለት ነው። አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ይሄ ተጽፏል። መጽሐፉ በአጠቃላይ ዮሐንስ ወንጌል የተጻፈው በዓላማ ነው። አንዳንድ መጽሐፎች የመጽሐፋቸውን ዓላማ በመጽሐፉ መጀመሪያ ላይ ያስቀምጣሉ። ይሄ ከድሮም ጀምሮ ያለ ነገር ነው። ዮሐንስ ግን የመጽሐፉን ዓላማ በመጽሐፉ መጨረሻ ላይ ነው ያስቀመጠው እና በጣም አስደናቂ አወቃቀር ነው። ለዚህ ዓላማውን ፊት እንዲያደርግ ደግሞ እንዲሞላ ስንት ተአምራት ነው የመረጠው? ሰባት ተአምራቶችን የመረጠው እነዚህን አንድ በአንድ ቅድም እንዳልኩት እናያቸዋለን። እነዚህን ተአምራት ማየት ደግሞም እኔ ነኝ ብሎ ጌታ ኢየሱስ ክርስቶስ የተናገረውን ነገር በተከታታይ ማየታችን የእኛ ጌታ ኢየሱስ ምን አይነት አምላክ እንደሆነ ደግሞም የምናመልከው የምንከተለው ምን አይነት ጌታ እንደሆነ በትክክል እንድናውቅና ልባችን በሱ ላይ እርግት ብሎ እንዲያርፍ የሚያደርግ አስደናቂ እውነቶችን ያሳየናል። ስለዚህ ዛሬ አንድ አራት ነጥቦችን አነሳለሁ። በመጀመሪያ የማነሳው ጌታ ኢየሱስ በደቀ መዛሙርቱ ፊት ያደረጋቸውን ነገሮች ነው። ልክ ቁጥር 30 ላይ ስትመለከቱ ኢየሱስ በዚህ መጽሐፍ ያልተጻፈ ሌላ ብዙ ምልክት በደቀ መዛሙርቱ ፊት አደረገ ብሎ በደቀ መዛሙርቱ ፊት ያደረጋቸውን ነገሮች ነው የተናገረው። እና በመጀመሪያ ጌታ ኢየሱስ በደቀ መዛሙርቱ ፊት ያደረጋቸው ነገሮች ምልክቶች ናቸው። አሁን ቁጥር ሰላሳን ነው እያየሁ ያለሁት። ምልክቶች ነበሩ ጌታ ኢየሱስ ያደረጋቸው። ቅድም እንዳልኩት ዮሐንስ ምልክት የሚለውን ተአምር ለሚለው ቃል ተክቶ ነው የተጠቀመበት። እና ተአምር የሚለውም በሁለተኛው ነጥቤ ላይ ጥቂት አሳያችኋለሁ ተአምሮች ለምን አላማ እንደተዘጋጁ። ግን እዚህ ጋር ያለው ምልክት በዚህ መጽሐፍ ያልተጻፉ ብዙ ምልክቶች አድርጓል ጌታ ኢየሱስ ክርስቶስ። እና ምልክቶቹ በጌታ በኢየሱስ ክርስቶስ የተደረጉና ምልክቶች በመሆናቸው ምን አድራጊዎች ናቸው? ጠቋሚዎች ናቸው። አሁን ይህንን መረዳት በጣም ያስፈልጋል። ምልክቶች ስለሆኑ ያደረገው ሰው ማን እንደሆነ ያደረገው ሰው ምን አይነት ችሎታ እንዳለው ያደረገው ሰው ምን አይነት ክብር፣ ምን አይነት ስልጣን፣ ምን አይነት ኃይል እንዳለው ጣታቸውን ጠቁመው ሉክ ተመልከቱ፣ ተመልከቱ እሱ እሱ ልዩ ነው እያሉ የሚጠቁሙ ነገሮች እንደነበሩ ነው ማስተዋል እና መመልከት ያለብን። ይህንን ነው የመጽሐፍ ቅዱስ አዋቂዎች በሙሉ ምልክት የሚለውን ቃል ሲመለከቱ የሚያስተውሉት እኛም ማስተዋል ያለብን ነገር በእርግጥ እነዚህ ምልክቶች በጣም አስደናቂ ምልክቶች ነበሩ እና ለመደነቅ ብቻ የተሰጡ አልነበሩም በአሁኑ ጊዜ ሰዎች ተአምር ማየት ይፈልጋሉ እና ተደንቀው ተአምር አይተው ልክ ከተአምር ቦታ ከሚባለው ቦታ እውነተኛ ተአምር ካለ ነው ምለው ዞር ሲሉ ምን እንደነበረ ምን እንደተደረገ አያስታውሱም። የጌታ ምልክቶች ለእንደዛ አይነት ለሰዎች ኤግዛይትመንት የተሰጡ አልነበሩም። ሰዎች የሚያደርገው ማን ነው የሚለውን ነገር በትክክል እንዲያዩ እንዲመለከቱ ለማድረግ ነበር የተሰጡት። ስለዚህ ለማጨብጨብ፣ ለማዳነቅ ወይም ስሜት ለማነሳሳት ወይም ደግሞ ኦ እሱ እንዴት ያለ ስጦታ አለው ምናምን እንዲባል አልነበረም። የምር ምልክቶች ነበሩ፣ ሰዎች አይተው ተገንዝበው ጌታ ኢየሱስ ክርስቶስ ማን እንደሆነ እንዲያውቁ የተደረጉ ነበሩ እና እዚህ ጋ ዮሐንስ እንደጻፈው ቅድምም እንደተናገርኩት ብዙ ምልክቶች ነበሩ። ተመልከቱ፣ ቁጥር ሰላሳ ላይ ሌላ ያልተጻፈ ብዙ ምልክት ነው የተደረገው ይላል። ቅድም እንዳነበብኩላችሁ በመግቢያ ላይ ዮሐንስ ምዕራፍ 21 ቁጥር 25 ላይ ዓለም ራሱ ቢጻፉ ኖሮ የማይበቃቸው አይነት ምልክቶች ጌታ ኢየሱስ ክርስቶስ አድርጓል። ጌታ ኢየሱስ ክርስቶስ ያደረጋቸውን ነገሮች በዝርዝር መጻፍና ማስቀመጥ በፍጹም አይቻልም። በጣም ብዙ ብዙ ከቁጥር በላይ የሆኑ ምልክቶች ወደማን ማን የሚያሳዩ ወደ ኢየሱስ ክርስቶስ የሚጠቁሙ ምልክቶች ጌታ ኢየሱስ ክርስቶስ አድርጎ ነበር የሚለውን ማስተዋል በጣም ጥሩ ነው። ሶስተኛ ነጥቤ እዚኛው አንቀጽ ውስጥ እዚኛው ንዑስ ርዕስ ውስጥ ማሰፍረው ምልክቶቹ የተደረጉት በአይን ምስክሮች ፊት ነበረ። አሁን ይህንንም ማየት በጣም ጥሩ ነው። አንዳንድ ሰዎች ምልክት አድርገናል ወይም ተአምራት አድርገናል ብለው በመድረክ ላይ ሲናገሩ፣ ያልተደረገ ነገር ሲናገሩ እኔ በጆሮ ሰምቼ አውቃለሁ። ለምሳሌ እንግሊዝ ሀገር ሆኜ አንድ ኮንፈረንስ ላይ እንዲያገለግል የተጋበዘ ሰው ምን አድርጌ ያለው ኢትዮጵያ ውስጥ ብሎ ሲናገር ሰምቼዋለሁ። ልክ አንድ ኮንፈረንሱ በተዘጋጀበት ቦታ በጣም ኃይለኛ ሰማይ ደመናው ምናምን ጠቆረና ወደ ደመናው ቀና ብዬ አንተ ደመና አቁም እንዳዘን ባልኩት አልዘነበም። ከዛ የኮንፍራንሱ ሰሞን በሙሉ ዝናብ ስላልዘነበ እስላሞች መጡና እባክባክ ዝናቡ እንዲመጣ አድርግልን አሉኝ። ይህ ደንበኛ ማታለል ነበረ፣ ውሸት፣ ያልተደረገ ነገር። ሰዎች እንደዚህ አይነት ነገር ይናገራሉ። በጣም የተለመደ ነው። ምክንያቱም ምንድን ነው መሰላችሁ ሰው ተአምር የሚባል ነገር ለመስማት ጉጉት ስላለው ያንን ጉጉቱን ይጫወቱበታል። ግን የጌታ ኢየሱስ ክርስቶስ ተአምር በአይን ምስክሮች ፊት የተደረገ ነበር። አሁን ተመልከቱ፣ ሐዋርያው ቅዱስ ዮሐንስ እንዴት እንዳስቀመጠው ፦ ኢየሱስም በዚህ መጽሐፍ ያልተጻፈ ሌላ ብዙ ምልክት በማን ፊት በደቀ መዛሙርቱ ፊት አደረገ። አይናቸው እያየ ነው ያደረገው። በፊት ለፊታቸው ነው ያደረገው። እዚ ጋ የተደበቀ ነገር አድርጎ ያልተደረገ ነገር እነሱ ሲመጡ አድርጊያለው እንድታጨበጭቡልኝ ብሎ ሲናገር በፍጹም አታዩትም። አይናቸው እያየ እያዩ ሙታኑን ሲያስነሳ በኋላ አንዳንድ ምሳሌዎችን ነግራቸዋለሁ። ለምሳሌ ሉቃስ ወንጌል ምዕራፍ ላይ በጣም ሰባኪዎች የሚወዱት አንድ ምዕራፍ ሰባት ላይ የሚወዱት አንድ ክፍል አለ ናይን በምትባል ከተማ ጌታ ኢየሱስና ብዙ ህዝብ እየገባ ያለ አንዲት መበለት ሴትዮ አንድ ልጇ ሞቶ ሬሳውን የተሸከሙ ሰዎች ወደ ውጭ ሲወጡ መንገድ ላይ ተገናኙ ይላል ሉቃስ 7። ከዛ በኋላ ሴትዮዋ ታለቅሳለች፣ ሰዎች ሁሉ ያለቅሳሉ። ጌታ ኢየሱስ ወደ ቃሬዛው ቀረበና፣ የሞተ ሰው ነው ወጣት ልጅ ነው የሴትዮዋ አንድ ብቸኛ ልጅ ነው። ቃሬዛው ነካው፣ ሰዎቹ ቆሙ። ከዛ አንተ ወጣት ልሃለው ተነሳለው። ሰዎች ሁሉ እያዩ ተነሳ። በድብቅ የተሰራ አንድም ነገር የለም። ደቀ ዮሐንስ የሚናገረው በደቀ መዛሙርቱ ፊት ነው ያደረገው፣ ሰዎች እያዩ ነው። ለምጻሙ የነጻው ሙታን የተነሳው የውሸት ተአምር ጌታ ኢየሱስ ክርስቶስ አድርጎ አልነበረም። የተደረጉት ነገሮች በሙሉ የተደረገባቸው ሰዎች ወዲያውኑ ነው፣ ደግሞ በቅጽበት የተነሱ ሽባውን ተነስ ሲለው ብድግ ብሎ ሰዎች እያዩ እየዘለለን ይሄደው እና ያቺ 12 ዓመት ደም ሲፈሳት የነበረችው ሴት፣ የእሷ እንደውም የተለየ ነው። የልብሱን ጫፍ የነካው እንደሆነ እድናለሁ ብላ ባለመድኃኒቶች ዘንድ ሁሉ ሄዳ የከሰረች ሴት የልብሱን ጫፍ ነካ ስታደርግ ወዲያውኑ የደማ ምንጭ ደረቀ ይላል። በድብቅ የተሰራ ነገር የለም። ሁሉም በደቀ መዛሙርቱ ፊት ነው። ይሄ ምስክርነት ነው። ስለዚህ እነዚህ በሙሉ ምልክቶች ነበሩ፣ ወደ ማንም የሚያሳዩ ኢየሱስ ክርስቶስ እንደ ሰው አይደለም። ዝም ብሎ ሰው አይደለም። አሁን እኔና እናንተ የምናመልከው ጌታ ኢየሱስ ክርስቶስ ዝም ብሎ ሰው አይደለም። ከሰው የተለየ ነው። ሰው ነው ግን አምላክ የነበረ ሰው ነው። አምላክ ሰው ሆኖ በሰው መልክ የተገለጠ አምላክ ነው። በትክክል የሰውን ሥጋ ለብሶ ተገልጧል። ስለዚህ የአምላክን ስራ ይሰራ ነበር። ማንም ነቢይ እሱ እንደሰራው አልሰራም። ማንም ጌታ ኢየሱስ ክርስቶስ ማን እንደሆነ የሚጠቁሙ ነገሮች ነበር። አሁን መጽሐፍ ቅዱሳችንን ስናነብ እነዚህ እነዚህ ነገሮች እያየን ጌታ ኢየሱስ ክርስቶስ ማን እንደሆነ መገንዘብ፣ ማወቅ እና መረዳት ይገባናል። ቤተ ክርስቲያን የተቋቋመችውና ያለችው ይህንን ኢየሱስ ክርስቶስን ልታሳይ እና ልትጠቁም ነው። ሌላ ሰዎችን ልትጠቁምና ልታሳይ አይደለም። እሱ ብቻ ነው ህይወት ሰጪ፣ እሱ ብቻ ነው ድንቅ አድራጊ። እግዚአብሔር ይመስገን። ሁለተኛ ነጥቤ ተአምራቶችና ምልክቶች ትርጉማቸው የምልክቶችን ትርጉም በመጠኑ ነግሪያቸዋለሁ። አሁንም ቁጥር 30 ላይ ነው ሐሳቢ ያለው ኢየሱስ በዚህ መጽሐፍ ያልተጻፈ ሌላ ብዙ ምልክት በደቀ መዛሙርቱ ፊት አደረገ ይላል። ምልክቶቹ ተአምራቶችም ናቸው። ግን የተአምራቶች ስለሆኑ የተአምራቶችን ትርጉም መተርጎምና ለእናንተ ማሳየት በጣም ይጠቅማቸዋል ብዬ አስባለሁ። ተአምራቶች ምንድን ናቸው? ተአምራት የሚባለው ነገር መጽሐፍ ቅዱስ ላይ እንደዚህ አይነት መግለጫ ሊሰጠው ይችላል። ከተለመደው የተፈጥሮ ሂደት የሚቃረን ነገር ተደርጎ ሲታይ፣ ያ ተአምር ይባላል። ለምሳሌ አሁን ወንድማችን ቴዎድሮስ እዚህ በመካከላችን አለ። ውሃ ዳር ሄደን በውሃ ላይ ሲራመድ ብናየው በሀይቅ ላይ ሲራመድ ብናየው፣ ሀይቁ እያንሳፈፈው ልክ እንደ መሬት ሲራመድ ብናየው፣ ይሄ የተለመደ ነገር አይደለም። ይሄ ተአምር ነው። እንደዚህ አይነት ነገር ነው ተአምር የሚባለው። መጽሐፍ ቅዱስ ላይ በጣም ብዙ ተአምራቶች ተከናውነው ይታወቃል ከተፈጥሮ ህግጋት ውጪ የሆኑ ነገሮች ናቸው ተአምራት የሚባሉት እና ከተፈጥሮ ህግጋት ውጪ የሆኑ በሰው አመለካከት አስተሳሰብ በሰው ሳይንሳዊ ትንታኔ ወይም ግምት ሊገለጹ የማይችሉ ድንቅ የሆኑ ነገሮች ናቸው ተአምራቶች የሚባሉት እና አንዳንዶቹን እዚህ ጋር ጠቅሻቸዋለሁ። ለምሳሌ እስራኤላውያን ከግብፅ ይወጡ በነበረበት ጊዜ ግብፃውያን ተከተሏቸው እና በቀይ ባህር ዳር ነበሩ። የቀይ ባህር ዳር እንደቆሙ ህዝቡ በሙሉ ግብፅ መቃብር ስለሌለ ነው ወይ እዚህ አመጣህን ብለው መጮህ ጀመሩ። እና ሙሴ ወደ እግዚአብሔር ጮኸ፣ ምንድንም ማደርገው ብሎ እግዚአብሔር ባህሩም በያስከው በትር ምተው አለው። ልክ ባህሩን ሲመታው ባህሩ ለሁለት ተሰነጠቀ። የባህሩ ግራና ቀኝ እንደ ግድግዳ አቆሞ እስራኤላውያን በዛ መካከል ተሻገሩ። ይህ ተአምር ነው ተደርጎ ያልታወቀ ነገር፣ ከዛም ወዲህ ያልተደረገ ነገር ተአምር ነው እና ለምሳሌ ኤልሳ ኤልያስ ሲጸልይ ከሰማይ እሳት ወርዶ እነዚህን አምሳ ሰዎች ትብላቸው ብሎ አራት ጊዜ ያህል ሲጸልይ ከሰማይ እሳት እየወረደ እሱን ሊይዙ የመጡ ሰዎች በሙሉ ለወሬ ነጋሪ ሳይቀር ሲበሉ ታይቷል። መጽሐፍ ቅዱስ ላይ ይሄ ተአምር ነው። አንዳንዶቹ ተአምሮች ድጋሚ እንዲደገሙ እግዚአብሔር አልፈቀደም፣ በፍጹም። እና ይሄ በጣም አስደናቂ ነገር ነው ምክንያቱም የተአምሮቹን ዓላማና የተአምሮቹን ዋና ግብ መጽሐፍ ቅዱስ ላይ እግዚአብሔር ሆነ ብሎ አቅዶ ስለሚያዘጋጅ ነበር እንደዛ አይነት ነገር ያልተደረገው። ለምሳሌ የኤርትራ ባህር መከፈል፣ በነገራችን ላይ ከዚህ በፊት ነግሬያቸዋለሁ ብዬ አስባለሁ። የኤርትራ ባህር የተከፈለበትን ቦታ ሰዎች አልተከፈለም፣ ይሄ እንዴት ሊሆን ይችላል ብለው የሚጠራጠሩ ሰዎች አልሆንም ብለው ለመናገር ሞክረዋል። እና አርኪኦሎጂስቶች ካርታውን ተከትለው የት ጋ እስራኤላውያን እንደቆሙ የት ጋ ባህሩ እንደተከፈለ ደረሱበት። ልክ እዛ ውስጥ ዳይቭ አድርገው የገቡ አጥኞች እንደገቡ በዛ ውስጥ ምኖች ተገኝተዋል። የፈርዖን ሰረገላ ስብርባሪዎች ተገኝተዋል። በጣም የሚገርም ነው። መጽሐፍ ቅዱስ ላይ ያለው ነገር በሙሉ በአርኪዮሎጂ የተረጋገጠ በሳይንስ እርግጠኛ መሆኑ እየተነገረለን ነው። ስለዚህ መጽሐፍ ቅዱስ የሚያሳፍር መጽሐፍ አይደለም። የሚያኮራ፣ የሚያስመካ እውነት የሆነ እውነት መሆኑ እያደር እያደር እያደር እየበራ ያለበት ያለ መጽሐፍ ነው። በነገራችን ላይ መጽሐፍ ቅዱስን ለማቃለል የተነሱ በጣም ብዙ ሰዎች ነበሩ፣ እና ከሚጠቀሙባቸው አንዳንድ ምዕራፎች ውስጥ ድሮ እንደ አርቲክል ነገር ጽፌ ለሀሌ አዲስ አበባ ያለች ልኬላት ነበረ ዳንኤል ምዕራፍ አምስት ላይ ያለን ነገር እንደ ዋና እንደ ዋና ነገር ይዘው ለማቃለል ሞክረው ነበረ ብዙ ሰዎች እና በ19 ሃያዎቹ አካባቢ ይችን የምታክል ቅርጽ ተገኘች በሜሶፖታሚያ አካባቢ እና የአንድ ሰው ስም በታሪክ ላይ የለም ነበረ የሚሉት እነዚህ መጽሐፍ ቅዱስ ለማቃለል የተነሱት እና በዛች ኩኒፎርም በምትባለው ሸክላ ላይ የተጻፈው ስምና ታሪክ በወቅቱና በሰዓቱ የነበረው ንጉሥ በታሪክ ላይ እንደተመዘገበ አሳይቷል። እና በጣም ይገርማቸዋል። መጽሐፍ ቅዱስ የዘገበው ዘገባ በሙሉ አንድም ሳይቀር ተቃዋሚዎችን አፋቸውን ያዘጋ እውነተኛ መጽሐፍ ነው። ለምሳሌ መጽሐፍ ቅዱስ ላይ በመጽሐፈ እያሱ ፀሐይ፣ አንድ ቀን ቆመች ብሎ መጽሐፍ ቅዱስ ይናገራል። እያሱ ጸሎት ጸለየ እግዚአብሔር ሆይ ጦርነቱ እስከሚከናወን ድረስ የፀሐይ ብርሃን እንዳለ ይቀጥል ብሎ ጸለየ። የፀሐይ ብርሃን እንዳለ ቀጠለ 24 ሰዓት ሙሉ። እና ይሄ ተአምር ነው። ሆኖ ተደርጎ የማይታወቅ ነገር ነው፣ እንደዚህ አይነት ከተፈጥሮ ህግጋት ውጭ። ይሄንን በተመለከተ እውነተኛ የፊዚክስ መግለጫዎች አሉ በዚህ በዩኒቨርስ ውስጥ እንደዛ አይነት ነገር ሆኖ እንደነበረ የሚጠቁሙ ማስረጃዎች እና ምን ልላችሁ ፈልጌ ነው ተአምር የሚባለው ነገር በጣም አስደናቂ በሆነ መንገድ ይህንን የተፈጥሮ ህግ በሰራ በእግዚአብሔር ጣልቃ ገብነት ምክንያት የሚሰራና የሚደረግ ነገር እንደሆነ እንድናስብ ነው። ተአምር አድራጊው በተፈጥሮ እና በፍጡር ላይ ስልጣን ያለው እግዚአብሔር ነው። እግዚአብሔር በእኛ አካል ላይ ስልጣን አለው። በእኛ ደምስር ውስጥ በሚዘዋወሩ ኬሚካሎች ላይ ስልጣን አለው። እግዚአብሔር እግዚአብሔር በአይምሯችን ላይ ስልጣን አለው። እግዚአብሔር በሰማይ እና በምድር ባለው ፍጥረት ሁሉ ላይ ስልጣን አለው። ስለዚህ ከተፈጥሮ ህግ ውጪ የሆኑ ነገሮችን በቃሉ በማዘዝ በማዘዝ እና በመናገር ማድረግ ማከናወን የሚችል አምላክ እንደሆነ የሚያሳዩ የሚጠቁሙ ነገሮች ናቸው። ቅድም እንዳልኩት በመጽሐፍ ቅዱስ ውስጥ የተሰሩ ተአምራቶች በሙሉ የተፈጥሮ ህግጋትን የሚሽሩ የተፈጥሮ ህግን በሚያውቅ የተፈጥሮ ህግን ሽሮ መልካምን ነገር ማምጣት በሚችል በእግዚአብሔር የተደረጉ በጣም አስደናቂ ምልክቶች እንደሆኑ ነው። ግን እዚህ ጋር ላስታውሳችሁ የምፈልገው ሰይጣንም እግዚአብሔር ሲፈቅድ ተአምር ማድረግ እንደሚችል ላሳስባችሁ ወይም ላሳያችሁ እፈልጋለሁ። መጽሐፍ ቅዱሳችን ላይ የሐሰት ትምህርት ለማስተማር የሐሰት ተአምር በማድረግ አስተምሯቸውን እውነት ለማስመሰል የሚሞክሩ ሰዎች በየዘመኑ ይነሱ ነበር እና እነዚህ ሰዎች የሚያደርጉትን ተአምራት እንዲያደርጉ እግዚአብሔር በተወሰነ ደረጃ ፈቅዶላቸው ታይቷል። በመጽሐፍ ቅዱስ ላይ ለምሳሌ ይህንን ለመግለጥ የምጠቅስላችሁ ነገር ዘጽአት ውስጥ ነው። ዘጽአት ውስጥ ሙሴ አስራ አስር ተአምሮችን አድርጎ ነበር ፈርዖን በሚባለው ንጉሥ ፊት እና ያደረጋቸውን የተወሰኑትን ተአምራት የዘመኑ አስማተኞችና ጠንቋዮችም አድርገዋቸው ነበር። ለምሳሌ ለምሳሌ ሙሴ በፈርዖን ፊት ገባና ሕዝቤን እስራኤልን ልቀቅ ብሎሃል እግዚአብሔር ብሎ በተናገረ ጊዜ አላውቀውም፣ ምን ምልክት ታሳዩኛላችሁ? እግዚአብሔር እግዚአብሔር የሚባለውን አምላክ ለማሳየት ብሎ ሲናገር ሙሴ በትሩን ጣለው፣ ወዲያውኑ ወደ እባብነት ተቀየረች ይላል መጽሐፍ ቅዱስ። ከዛ በኋላ ኦ፣ ይሄ ነው እንዴ እናንተ ተአምር? የእኔም ማስማተኞችና የእኔም ጠንቋዮች ይሄንን ሊያደርጉ ይችላሉ ብሎ ጠንቋዮችና አስማተኞች መጥተው ዱላቸውን ጣሉት። በሙሉ እባብ ሆነ። አሁን ያንን የፈቀደው ማን ነው? እግዚአብሔር ነው። እግዚአብሔር ፈቀደና ያንን ምን ለማድረግ ተጠቀመበት? የፈርዖን ልብ የበለጠ እንዲታበይ፣ እንዲጠነክር፣ እንዲደነድን አደረገበት። ግን እግዚአብሔር ደግሞ አሸናፊ የተአምር ሁሉ ተአምር አድራጊ መሆኑን ለማሳየት የሙሴን ዱላ አስነስቶ ሁሉንም ዋጠቻቸው ይላል መጽሐፍ ቅዱስ። እግዚአብሔር የተአምር ሁሉ ተአምር አድራጊ ነው። የፈርዖንን ልብ ለበለጠ የበለጠ ለማጠንከር በልቡ እንዲደነድን ለማድረግ የሙሴ እባብ ጠንቋዮቹን ውጣ። ግን እግዚአብሔር የተአምራት ተአምር ሁሉ አድራጊ መሆኑን ለማሳየት ተጠቀመበት። በመጨረሻ ጠንቋዮቹ ያላደረጉት ነገር ነበረ። እግዚአብሔር በሙሴ ሙሴን አፈሩን አንሳና በትነው ወደ ሰማይ፣ ይሄ በሰው ሁሉ ላይ ቅማል ይሆናል ብሎ ተናገረ። እነዛ ጠንቋዮች መጡና እንደዚሁ ለማድረግ ሞከሩ፣ አልቻሉ። ሌላም ያልቻሏቸው ነገሮች አሉ። ይህንን ጠቁሚያችሁ ወደሚቀጥለው ነጥቤ አልፋለው። ሰዓቴም በአግባቡ ለመጠቀም ጠንቋዮቹ ሙሴ ያደረጋቸውን ነገር ኮፒ አድርገው እንዲያደርጉ እግዚአብሔር ፈቅዶላቸው ነበር ነገር ግን ያደረጉትን ነገር መመለስ እንዲችሉ እግዚአብሔር ስልጣን አልሰጣቸውም ነበር። አሁን ሀሳቤ ይገባችሁ እንደሆነ ለምሳሌ ልክ ሙሴ ያደረገውን ነገር በሙሉ ካደረገ በኋላ ወዲያውኑ መልሶታል። ለምሳሌ ውሃውን ወደ ደም ቀይሮት ነበር። እንደገና ጠንቋዮቹም ውሃ ወደ ደም ቀይረዋል ግን ውሃውን ወደ ደም የቀየሩትን ወደ ውሃነት ለመቀየር ሙከራ እንዳደረጉ እንገምታለን። ግን ያንን ለማድረግ ስልጣን አልነበራቸውም። ስለዚህ ሙሴ ተጠይቆ እንደገና ደሙን ወደ ውሃ መቀየር እንዲያደርግ እንዲቀይር አምላኩን እንዲጠይቅ ተጠይቆ ነበርና በፈርዖን በራሱ ግን ቅማሎቹ ጋር ስንመጣ ሙሴ ቅማል በምድሩ ላይ ሁሉ እንዲፈላ ካደረገ በኋላ እነሱም ሞከሩ፣ ግን አላደረጉም። ስለዚህ ምን አሉ? የእኛ ችሎታ፣ የእኛ ኃይል፣ የእኛ ስልጣን እዚህ ጋ አበቃለት። አሁን እየተደረገ ያለው ነገር እየተደረገ ያለው በማንጣት ነው አሉ። በእግዚአብሔር በራሱ ጣት ነው ብለው እነሱ ችሎታ እንደሌላቸው እግዚአብሔር ካልፈቀደ ምንም ነገር ማድረግ እንደማይችሉ አስማተኞችም፣ ጠንቋዮችም ሁሉ እግዚአብሔር ካልፈቀደ አንድም ነገር ሰይጣንም ጭምር ሊያደርጉ እንደማይችሉ መጽሐፍ ቅዱሳችን ያስረዳል። ስለዚህ እነዚህን ነገሮች ማወቅ በጣም ጠቃሚ ነው። ሰይጣን እግዚአብሔር ካልፈቀደ በእኛ ላይ ስልጣን የለውም። እኛ በእግዚአብሔር ላይ እስካለን ድረስ በክርስቶስ እምነት ውስጥ እስከ ተጠቀለልን ድረስ ዓለም በሙሉ በእኛ ላይ ቢተባበር በእኛ ላይ አንድም ስልጣን አንድም ኃይል እንዳይኖረው እግዚአብሔር አምላክ ማገድ፣ ማስተካከል፣ ማቆም እና መከልከል የሚችል አምላክ ነው። ተአምሮች እንዲህ አይነት ነገሮች እንደሆኑ ማወቅ በጣም አስፈላጊ እንደሆነ አስባለው እግዚአብሔር አምላካችን የተመሰገነ ይሁን። አሁን ወደ ሶስተኛው ነጥቤ እመጣለሁ። ወደዚህ ወደ ዋናው የመልእክታችን ርዕስ የጌታ ኢየሱስ ክርስቶስ ተአምራቶች። አሁን ዮሐንስ የተናገረውን ነገር ስታስቡ፣ ኢየሱስም በዚህ መጽሐፍ ያልተጻፈ ብዙ ምልክት በደቀ መዛሙርቱ ፊት አደረገ። ጌታ ኢየሱስ ያደረጋቸው ተአምሮችን ነው ዮሐንስ የተናገረው። እና ተአምራቶቹ ዓላማ አላቸው። ምንድን ነው ያለው? ነገር ግን ኢየሱስ እሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት የሆንላችሁ ዘንድ ይሄ ተጽፏል። ጌታ ኢየሱስ ክርስቶስ ተአምር አድርጎ የነበረው ተከታዮች ለማብዛት ዓላማ አልነበረም። ሰዎች እንዲያደንቁ እንዲደነቁና እንዴት አይነት ጉድ በመካከላችን እየተፈጠረ ነው እንዲሉ ለ በአድናቂዎች ለመታጀብ በፍጹም አልነበረም። ዮሐንስ ዓላማውን ሲናገር ተአምራቶቹ በጣም በጣም አስደናቂ በሆነ መንገድ የተቀናበሩና የተሰሩ ነበሩ እና ቅድም እንዳልኩት የሚጠቁሙ ነበሩ ኢየሱስ ክርስቶስ ማን እንደሆነ። አሁን ሁለት ነገሮችን አሰፍሯል እዚ ጋር ተመልከቱ። ኢየሱስ እርሱ በመጀመሪያ ክርስቶስ እንደሆነ እንድታውቁ ነው። ይህንን ማወቅ በጣም አስፈላጊ ነው። ኢየሱስ ክርስቶስ ማን ነው? ባለፉት ሰባት ሳምንታት የተመለከትነው ነገር ጌታ ኢየሱስ ክርስቶስ እኔ የሕይወት እንጀራ ነኝ እኔ አለና የዓለም ብርሃን ነኝ እኔ እያለ ይናገር ነበር። አሁን እዚህ ጋር በተአምራቶቹ ደግሞ ዮሐንስ እየተናገራለው እነዚህ ያደረጋቸው ተአምራቶች በሙሉ በዓላማ ነው የታቀዱት እና በመጀመሪያ ኢየሱስ ማን እንደሆነ እንድታውቁ ነው። ኢየሱስ የእኛ ኢየሱስ ከቅድስት ድንግል ማርያም ሥጋ ለብሶ ሰው የሆነው ኢየሱስ ማን ነው? ክርስቶስ ነው። ኢየሱስ ክርስቶስ እንደሆነ ካላወቅን ደህንነታችን መሰረት የለው። እነዚህ ተአምሮች በሙሉ የታቀዱትና የተዘጋጁት ኢየሱስ ክርስቶስ መሆኑን ለማሳየት ነው። ጌታ ኢየሱስ ጌታ ኢየሱስ ክርስቶስ ነው። ክርስቶስ በመሆኑ የመጣው ለመሲህነት ነው፣ ማለት ለማዳን ነው። ለራሱ መዝናናት ደጋግሜዋለሁ ይህንን ሀሳብ ወይም ደግሞ ምድርን ጎብኝቶ ጊዜ ለማሳለፍ ምድር ምን አይነት አስደናቂና ሰዎች ምን አይነት ችግር ያለባቸው መሆኑን አይቶ ለመመለስ አልነበረም የመጣው። ጌታ ኢየሱስ ጌታ ኢየሱስ የመጣው ክርስቶስ ሆኖ ነው፣ መሲህ ሆኖ ነው። በጣም አንገብጋቢ የሆነ ታላቅ የእግዚአብሔርን ሥራ ለመስራት ያለሱ ማንም ስለማይችል ያንን ለመስራት ተልእኮ ይዞ የመጣ መሆኑን ማሳየት ነው። ተመልከቱ፣ እንግዲህ እነዚህ ምልክቶች በሙሉ ኢየሱስ፣ ይሄ የምታዩት ኢየሱስ ይህንን ምልክት የሚሰራው ኢየሱስ ማነው? ነው የሚሉት ክርስቶስ ነው፣ አዳኝ ነው፣ መሲህ ነው። ለእናንተ በቀራንዮ መስቀል ላይ ተሰቅሎ እናንተን ለማዳን የመጣ ነው። የማዳን ተልዕኮ አለው ብለው ይሄንን ለማሳየት ነው የጌታ ኢየሱስ ክርስቶስ ተአምሮች የተደረጉት። እንደዚህ ዓላማ የሌላቸው ጌታ ኢየሱስ ክርስቶስን ማሳየት የማይችሉ ተአምራቶች በሙሉ ሰዎችን የሚያሳዩ ሰዎችን የሚያገኑ ተአምራቶች በሙሉ እግዚአብሔራዊ አይደሉም። እግዚአብሔራዊ ሊሆኑም አይችሉም። ጌታ ኢየሱስ ክርስቶስ ማን እንደሆነ ያሳዩ ተአምሮች ብቻ ናቸው እግዚአብሔራዊ ተአምሮች መንፈስ ቅዱሳዊ ተአምሮች ይህንን በደንብ ለይተን ማወቅና መገንዘብ ይኖርብናል። ሌላው እዚህ ጋ ዮሐንስ የተናገረው ነገር እንደምትመለከቱት ኢየሱስ እሱ ክርስቶስ ቀጥሎ ደግሞ የእግዚአብሔር ልጅ እንደሆነ እንድታምኑ ነው ብሎ ነው የተናገረው። ተመልከቱ ጌታ ኢየሱስ ክርስቶስ ያደረጋቸው ተአምራቶች የተጻፉት በሙሉ እዚህ ጋር የተጻፉት ብሎ የሚናገራቸው አንደኛ ኢየሱስ ክርስቶስ እንደሆነ እንድታምኑ ነው። ሁለተኛ ኢየሱስ ክርስቶስ ብቻ አይደለም የእግዚአብሔር ልጅ መሆኑንም እንድታምኑ ነው። የእኛ ጌታ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ማለት ከቅድስት ድንግል ማርያም ተወልዷል እኛ ሁላችንም መጽሐፍ ቅዱስን ስንሰማ ነው የኖር ነው ሲሰበክ ወይም ስናነብ ጌታ ኢየሱስ ክርስቶስ ከቅድስት ድንግል ማርያም ድንግል እንደሆነች ነው የተወለደው ከመንፈስ ቅዱስ ነው የተጸነሰው በተለይ ገና አካባቢ ይሄ በተደጋጋሚ ሲናገር ሰምተናል እና እግዚአብሔር ከስላሴ አካላት አንዱ የሆነው እግዚአብሔር ወልድ የሰውን ሥጋ ለብሶ በቅድስት ድንግል ማርያም ውስጥ ተወለደ። ዝም ብሎ መሲህ፣ ዝም ብሎ አዳኝ፣ ዝም ብሎ ክርስቶስ ሳይሆን እግዚአብሔር ሆኖ ሰው ሆኖ የተወለደ ነው። መልአክ አይደለም፣ ሰው ብቻ አይደለም። ፈጣሪ እና ሰው ነው። የሰውን ሥጋ የአምላክን መለኮታዊ አካል ሁለቱን በአንድነት ይዞ በአንድ አካል ውስጥ ሁለት ባህሪያት ያሉት ነው። አሁን ይህንን ለማሰብ ጥቂት ጊዜ እንድንወስድ እፈልጋለሁ። በእኛና በኦርቶዶክስ ቤተ ክርስቲያን መካከል ያለው አንዱ ትልቁ ልዩነት የጌታ ኢየሱስ ክርስቶስን ማንነት በመግለጥ ላይ ነው። የጌታ ኢየሱስ ክርስቶስን ማንነት በአጠቃላይ ካቶሊኮችም ሌሎቹም አማኞች ከኦርቶዶክስ ጋር ያላቸው ልዩነት እዚህ ጋር ነው ያለው። ጌታ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው የሚለውን እንዴት ነው የምንገልጠው የሚል ጥያቄ ተነስቶ በ451 ዓመተ ምህረት በጣም ብዙ የመጽሐፍ ቅዱስ አዋቂዎች ተሰብስበው ተወያይተውበታል እና ያ ውይይት የክርስትናን ዓለም ለሁለት ትከፍሎታል። የውይይቱ መጨረሻ እና ውይይቱ በደንብ መጽሐፍ ቅዱስን ከዳር እስከ ዳር ያሰሰና ኢየሱስ ክርስቶስ ሰው ሆኖ ሲመጣ ሁለት ባህሪ ይዞ ነው የመጣው፣ አምላክነትና ሰውነት። አንዱ ቡድን፣ ሌላው ቡድን በዛ ስብሰባ ላይ ኢየሱስ ክርስቶስ ሰው ሆኖ ሲመጣ በአንድ አካል ውስጥ አንድ ባህሪ ይዞ ነው የመጣው የሚሉ ልዩነቶች ነበሩ እና ይሄኛው ኢየሱስ ክርስቶስ አንድ ሰው አንድ አካል ይዞ ሁለት ባህርያት ነበሩት የሚለውን መጽሐፍ ቅዱስ በሙሉ የሚደግፈው ሲሆን ኢየሱስ ክርስቶስ አንድ አካል ውስጥ አንድ ባህሪ ማለት አምላክነቱ በስጋው፣ በስጋው ሰውነቱ በአምላክነቱ ተውጦ ስጋዊ አካሉ ኢሉዥን ነበረ፣ ዝም ብሎ እንደ ጥላ የሚመላለስ ነበረ የሚለው ነው። ኦርቶዶክስ ሆኖ የቀጠለው ይሄኛው ኢየሱስ ክርስቶስ በአንድ አካል ውስጥ አምላክነትና ሰውነቱ አንዱ በሌላው ላይ አንዱ በሌላው ላይ ተጽዕኖ ሳያደርግ አንዱ ሌላውን ሳይውጠው ሁለቱም አብረው ነው የነበሩት። ስለዚህ ሰው ስለነበረ ደክሞት ነበረ፣ ተርቦት ነበረ፣ መስቀል ላይ ተሰቅሎ ሞቶ ነበረ፣ ጠምቶት ነበረ። እነዚህ እነዚህ በሙሉ ጌታ ኢየሱስ ክርስቶስ ላይ የታዩ ባሕርያት ሙሉ ለሙሉ ሰው ስለነበረ ነበር። ደግሞም እውሩን ይከፍት ነበረ፣ በውሃ ላይ ይራመድ ነበረ እና ሙታንን ያስነሳ ነበረ። ይሄ የመለኮት ስራው በአምላክነቱ የተከናወነ ነበረ እና ኢየሱስ ክርስቶስ፣ አሁን እናንተ ተአምር ሲያደርግ የምታዩት ምልክቱ በሙሉ የሚጠቁማችሁ እሱ ክርስቶስ እንደነበረ ነው። አንድ ሁለተኛ ደግሞ እሱ እግዚአብሔር እንደነበረ የእግዚአብሔር ልጅ ወልድ ሆኖ አምላክነት ይዞ የተገለጠ እንደነበረ የሚጠቁሙ ናቸው። መቼም ጊዜ የሚበቃ አይመስለኝም። ይህንን እነዚህን ሁለት ቁጥሮች ለማብራራት በጣም ብዙ ጽሁፎች ተጽፈውባቸዋል እና ግን ለእናንተ ባጭሩ ለማስረዳት የምፈልገው እነዚህ ጌታ ኢየሱስ አደረጋቸው ተብሎ ሰባት በደቀ መዛሙርቱ ፊት ያደረጋቸው የተመረጡ ተአምራቶች ምልክቶች ነበሩ። ምንድን ነው የሚያደርጉት? ኢየሱስ እሱ ክርስቶስ አንደኛ ሁለተኛ ደግሞም ኢየሱስ እሱ የእግዚአብሔር ልጅ መሆኑን የሚያሳዩ ነበረው። እምነታችን በዚህ ላይ ነው የተመሰረተው። በሰዎች ምንድን ነው በሰዎች አባባል ላይ የተመሰረተ አይደለም እምነታችን። ጴጥሮስ ይሄንን በደንብ ገልጦታል በሁለተኛ ጴጥሮስ ምዕራፍ አንድ ላይ እኛ እምነታችን በሰዎች የተፈጠረ የተቀነባበረ ተረት አይደለም። የኛ እምነት በዓይን ታይቶ የተመሰከረለት ጌታ ኢየሱስ ክርስቶስ ከገናናው ክብሩ እግዚአብሔር እሱ ነው የምወደው ልጄ ብሎ የመሰከረለት በማስረጃ የተረጋገጠ እውነተኛ እምነት ነው። እናንተ ወጣቶች፣ እዚህ ያላችሁ ወጣቶች፣ እምነታችን ምን አይነት እምነት እንደሆነ በደንብ ማወቅ አለባችሁ። እኛም ትልልቆች፣ እምነታችን ምን አይነት እምነት እንደሆነ በደንብ ማወቅ አለብን። መጽሐፍ ቅዱስ ላይ የተጻፉ ነገሮች የሚያሳዩት የሚያስረዱት ምን እንደሆነ አውቀን እምነታችን በዛ ላይ እርግት ብሎ እርፍ ብሎ ሰላም እረፍትና እርካታ እንዲኖረንና ማንም መሳይ አጭበርባሪ በሚያደርጋቸው ነገሮች እንዳንታለል መጽሐፍ ቅዱስ የሰጠን እውነት ላይ መመስረት እንዳለብን ነው። እግዚአብሔር ስለ እነዚህ እውነቶች የተመሰገነ ይሁን። አራተኛውና የመጨረሻው ሀሳቤ በክርስቶስ በዚህ ተአምራቶቹ በሚጠቁሙት በክርስቶስ ማመን ምን ውጤት አለው? የሚለውን እዚሁ ቁጥር 31 ላይ ተመስርቼ ነው የምናገረው። አሁን ቁጥር 31ን እንደገና አነብላችኋለሁ። ዮሐንስ እንደዚህ ነው ያለው፣ ነገር ግን ኢየሱስ እሱ ክርስቶስ እሱ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ ለዚህ ነው የተጻፈው ነው የሚለው አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ይሄ ተጽፏል ብሎ ነው የሚናገረው። እና ተመልከቱ አሁን እነዚህ ዮሐንስ ወንጌል ላይ በሙሉ የተጻፉት ሌሎችም ወንጌሎች ላይ የተጻፏቸው የጌታ ኢየሱስ ክርስቶስ ተአምራቶች ጠቋሚዎች ናቸው፣ ምልክቶች ናቸው ብዬ ነው እየተናገርኩ ያለሁት። ግን ለምን? ምንድን ነው ምልክትነታቸው የሚጠቅመው? ምን ውጤት ያመጣል የሚለውም በምንጠይቅበት ጊዜ ዮሐንስ በግልጽ የተናገረው ነገር የኢየሱስ ክርስቶስ ተአምራት ውጤቶች ወይም ደግሞ ዓላማዎችን ነው። እሱ ክርስቶስ እንደሆነ የእግዚአብሔር ልጅ እንደሆነ እናንተ ምን እንድታደርጉ ነው ነው የሚለው፣ እንድታምኑ ነው። ኢየሱስ ክርስቶስ ዝም ብሎ ከነቢያት አንዱ፣ ከመላእክት አንዱ ወይም ደግሞ ከተአምር ሰሪዎች አንዱ፣ ከሃይማኖት ጀማሪዎች አንዱ ነው ብላችሁ እንድትገነዘቡ አይደለም። በክርስቶስ ኢየሱስ ማንነትና ምንነት ላይ እምነታችሁን እንድታደርጉ ነው። እሱ ክርስቶስ ደግሞም የእግዚአብሔር ልጅ እንደሆነ እንድታምኑ ነው። እምነት በጣም አስፈላጊ ነገር ነው። በማን ላይ? በክርስቶስ ኢየሱስ ላይ እና ክርስቶስ ኢየሱስ ላይ ነው እምነታችን መመስረት ያለበት። በፓስተር ላይ አይደለም፣ በሐዋርያት ላይ አይደለም፣ በዘመኑ ነቢያት ላይ አይደለም፣ በታላላቅ ሰዎች ላይ አይደለም። በራሱ በባለቤቱ በክርስቶስ ኢየሱስ በእግዚአብሔር ልጅ ላይ ነው እምነታችሁ መሆን ያለበት። ይህንን ነጥቦቼን እመጣባቸዋለሁ። ይህንን ማድረግ ያለብን እምነታችንን በክርስቶስ ማድረግ ያለብን በጣም በጣም አስፈላጊ በሆነ ጉዳይ ላይ ነው። ዋናው ምክንያት ምንድን ነው? ያለ ጌታ ያለ ኢየሱስ ክርስቶስ ደህንነት የሚባል ነገር በሰዎች ህይወት ውስጥ ሊኖር አይችልም። ያለ ጌታ ያለ ኢየሱስ ክርስቶስ ከእግዚአብሔር ከቅዱስ እግዚአብሔር ከፍጹም እግዚአብሔር ከንጹህ እግዚአብሔር ጋራ መታረቅ የሚባል ነገር ሊኖር አይችልም። ያለ ጌታ ያለ ኢየሱስ ክርስቶስ ወደ ሰማይ መሄድ የሚባል ነገር ሊኖር አይችልም። እኔ ነኝ በሚለው በጌታ በኢየሱስ ክርስቶስ ንግግር ውስጥ በጣም መሰረታዊ መሰረታዊ ነገሮችን አይተናል። ባለፈው ሳምንት ያየነው ዮሐንስ 14 ላይ እኔ መንገድ እውነትና ሕይወት ነኝ ባለው ቃል ውስጥ ቁጥር ስድስት ላይ ጌታ ኢየሱስ ቀጥሎ በዛው ቁጥር ላይ የተናገረው በእኔ በቀር ወደ አብ መግባት የሚችል ማንም የለም ብሎ ነው። ስለዚህ ጌታ ኢየሱስ ክርስቶስ የእምነታችን ዋና ማዕከል ነው። የክርስትና እምነት ማዕከላዊ ሁሉ ነገር የሚሽከረከረው በጌታ በኢየሱስ ክርስቶስ ላይ ነው። የግል ህይወታችንም ራሱ ጤንነት፣ ሰላም፣ እርካታ፣ የወደፊት ነገራችን ሁሉ ነገር የሚሽከረክረው ከጌታ ከኢየሱስ ክርስቶስ ጋራ በሚኖረን ግንኙነትና አንድነት ላይ ነው። ስለዚህ ዮሐንስ የወንጌሉን ዓላማ አድርጎ ባስቀመጠበት በዚህ ክፍል ውስጥ ኢየሱስ እሱ ክርስቶስ የእግዚአብሔር ልጅ እንደሆነ በመጀመሪያ እንድታምኑ ነው። እምነታችሁ በእሱ ላይ እንዲሆን ነው። እምነታችሁ የሚያዋጣ ነው፣ የሚያዛልቅ ነው፣ የሚያጽናና ነው፣ የሚያበረታ ነው፣ ከእግዚአብሔር ጋር የሚያስታርቅ ነው። ሌላ ከኢየሱስ ክርስቶስ ሌላ ሌላ መንገድ ሌላ እውነት ሌላ ህይወት የለም። ይህንን ሳስብ እዚህ ጋ አንድ ያስቀመጥኩት ነገር አለ። አንዳንድ ሰዎች በኢየሱስ ክርስቶስ ማመን ሃይማኖተኝነት ይመስላቸዋል። ወይም ደግሞ በክርስቶስ ኢየሱስ ማመን ወደ አንድ አይነት ሃይማኖት እንቅስቃሴ ውስጥ መግባት ይመስላቸዋል፤ እንደዛም አድርገው ይቆጥራሉ። መጽሐፍ ቅዱስ እንደዛ አይናገርም። በኢየሱስ ክርስቶስ ማመን የሆነ የሃይማኖት እንቅስቃሴ ቡድን ውስጥ እንድንገባ ሳይሆን የሚያደርገን አንድ ሰውን እንድንከተልና የእሱ ተከታዮችና አማኞች እንድንሆን ነው የሚያደርገን ማነው እሱ ጌታችን ኢየሱስ ክርስቶስ ነው እሱን ተከታዮች እንድንሆን ነው የሚያደርገን ቃሉ የሚለው በእሱ ላይ እምነት አድርጉ ነው በእሱ ላይ እምነት አድርጉ፣ በእሱ ላይ እንድታምኑ ነው። እነዚህ ሁሉ ነገሮች የተጻፉት ሌላ ሌላ ዓላማ የለውም። የሆነ የእምነት ተከታዮች እንድትሆኑ አይደለም። እርግጥ ነው በክርስቶስ ኢየሱስ ያመንን ሰዎች አንድ ላይ ተሰብስበን ምን እናደርጋለን? እናመልከዋለን፣ እናከብረዋለን፣ እንሰብከዋለን፣ እንማረዋለን፣ ለሰዎች እንናገረዋለን። ይሄ የእሱን የመከተላችን ውጤት ነው። ሰዎችን የምንጋብዘው ኑና ኢየሱስን ተከተሉ፣ ኑና ወደ ኢየሱስ ክርስቶስ ህይወት ኑ ብለን ነው የምንጋብዛቸው እንጂ እንደዚህ አይነት ሃይማኖት ውስጥ ግቡ ብለን አይደለም ምንጋብዛቸው። በክርስትና እምነት እንደዛ ተደርጎ አይታወቅም። ሐዋርያ ሥራም ብታጠኑ ራሱ እምነቱ ምን ተብሎ ይታወቅ ነበር? ያ መንገድ ተብሎ ነበር የሚታወቀው ያ መንገድ ተብሎ ነበር የሚታወቀው መንገዱን ተከታዮች የሆኑትን ሰዎች እኔም ራሴ ተከተልኩት ብሎ ጳውሎስ ሲናገር ታወታላችሁ። የህይወት መንገድ ነው ጌታ ኢየሱስ ክርስቶስን መከተል እና ግን ዮሐንስ ሲናገር በኢየሱስ ክርስቶስ እሱ ክርስቶስ እንደሆነ የእግዚአብሔር ልጅ እንደሆነ እንድታምኑ ነው ብሎ አምናችሁስ፣ ምን አምናችሁ ምንድን ነው የሚሆንላችሁ? አምናችሁ የሚሆንላችሁ ነገር ሁለት ነገሮች አሉ። አንደኛ በስሙ ህይወት እንዲሆንላችሁ ነው ብሎ ይናገራል። የመጀመሪያው ነገር ነው፣ ህይወት እንዲሆንላችሁ ነው። በክርስቶስ ኢየሱስ አምናችሁ፣ እናንተ ልክ እንዳመናችሁ የምታገኙት ነገር አለ። ይሄ ምንድን ነው? ህይወት ነው። ይህንን ህይወት መጽሐፍ ቅዱስ የሚገልጠው በጣም በተለየ መንገድ ነው። መጽሐፍ ቅዱስ ላይ ህይወት የሚባለውን ቃል ለመግለጥ ሁለት የግሪክ ቃሎች አሉ። የመጀመሪያው ቃል ባዮስ የሚል ቃል ነው። ይሄ ባዮስ የሚለው ቃል ይሄ ተፈጥሯዊውን ህይወት በሙሉ እንስሶችም ሰዎችም ያላቸውን አይነት ህይወት የሚናገር ነው። ሁለተኛው ህይወት ዞዌ የሚባል ነው። ይሄኛው ህይወት ዘላቂ፣ ዘላለማዊ እና በሰው ውስጥ ሲኖር ቀጣይ የሆነ የህይወት መርሆን የሚያሳይ ነው። በተለይ ከእግዚአብሔር ጋር ግንኙነት ፈጥሮ ከእግዚአብሔር ጋራ የታረቀ ሰው የሚኖረውን የተለወጠ አዲስ ህይወትን የሚያሳይ ነው እና የኃጢአት ይቅርታን የተቀበለ ሰው የሚኖረውን ህይወት ነው የሚያሳየው። ከእግዚአብሔር ጋራ የታረቀ ሰው የሚኖረውን ቀጣይ ዘላለማዊ ህይወትን ነው የሚያሳየው ይሄ ህይወት ከሞት እና ከኃጢአት ፍርድ ነፃ መውጣትን የሚያሳይ ነው፣ ይሄ ህይወት። ለዚህ ነው ኢየሱስ ክርስቶስ ኢየሱስ እሱ ክርስቶስ እንደሆነ የእግዚአብሔር ልጅ እንደሆነ ያመኑ ሰዎች አምነው በስሙ ምንድን ነው የሚሆንላቸው? የኃጢአት ይቅርታ ያገኛሉ። አዲስ ህይወት ነው። ይሄ ራሱ ከእግዚአብሔር ጋር ህብረት ይፈጥራሉ። የመንግሥተ ሰማይ ተስፋ በውስጣቸው ይኖራል። ይቺ ምድርና ይሄ የምናየው ሰማይ በሙሉ ተጠርጎ ሲወሰድና ሲያከትምለት እነሱ ግን ከእግዚአብሔር ጋር ለዘላለም ነዋሪዎች መሆናቸውን የሚጠቁም ህይወት ነው። በጣም አስደናቂ ነው። ጌታ ኢየሱስ ክርስቶስ ያደረጋቸው ምልክቶች በሙሉ ኢየሱስ ማን እንደሆነ እንድናይና ኢየሱስ ማን እንደሆነ አይተን በስሙ እንድናምን በስሙ በማመን ደግሞ የሚመጣውን ውጤት ነው የሚያሳየው። ይህንን በተመለከተ ሐዋርያው ቅዱስ ጳውሎስ እዚህ ጋር ጽፌዋለሁ፣ ሁለተኛ ቆሮንቶስ 5፥17 ላይ ቃሉን አልጻፍኩትም፣ ግን አነብላችኋለሁ። ምን ብሎ ይናገራል? ማንም በክርስቶስ ቢሆን ብሎ ይናገርና አዲስ ፍጥረት ነው። ይሄው ሐሳብ ነው የተደገመው በክርስቶስ ስንሆን ክርስቶስን ስናምን ለእኛ በመስቀል ላይ እንደሞተ ለእኛ ለኃጢአታችን ዋጋ እንደከፈለ ከእግዚአብሔር ጋር የምንታረቅበትን መንገድ እንደከፈተ አምነን እምነታችንን በሱ ላይ ስናደርግ አዲስ ፍጥረቶች እንሆናለን እና ከዛ ቀጥሎ ደግሞ መንፈሳዊ ህይወት ይኖረናል። መንፈሳዊ ህይወት ይኖረናል። ይሄ መንፈሳዊ ህይወት አዲስ ህይወት ነው። ህይወታችን መንፈሳዊ ህይወት ይኖረናል። መንፈሳዊ ህይወት በእኛና በእግዚአብሔር መካከል የማይቋረጥ የማያልቅ ዘላለማዊ ዘለቄታዊ የሆነ አዲስ ግንኙነትን ይፈጥርልናል። ተመልከቱ እግዚአብሔር ለአማኞች ማን እንደሆነ ምን እንደሆነ የምናውቀው ይሄ ህይወት በውስጣችን ሲኖር ነው። ይሄ ህይወት በውስጣችን የሚኖረው ክርስቶስን ስናምን ብቻ ነው። ልክ በቃሉ መሰረት ኢየሱስ ማን እንደሆነ ገብቶን አይናችን ተከፍቶ ክርስቶስን ስናምን ነው አዲስ ግንኙነት ውስጥ እንገባለን። ሮሜ ምዕራፍ ስምንት ላይ እንደገና ገላትያ ላይ ሐዋርያው ቅዱስ ጳውሎስ እግዚአብሔር በክርስቶስ ኢየሱስ ሲያድነንና ኢየሱስ ክርስቶስ ላይ እምነታችንን በማድረግ አዲስ ህይወት ውስጣችን ሲፈጥር ወዲያውኑ በልባችን ውስጥ የመነጨው ነገር ከመንፈስ ቅዱስ መኖር የተነሳ እኛና እግዚአብሔር አባትና ልጆች መሆናችንን ማወቅ ነው። አባ አባት ብለን የምንጮህበት የልጅነት መንፈስ ሰጠን ነው የሚለው። አዲስ ግንኙነት፣ መንፈሳዊ ህይወት፣ እግዚአብሔር አባታችን፣ እኛ ልጆቹ፣ እግዚአብሔር እረኛችን፣ እኛ የእሱ መንጋዎች፣ ተጠባቂዎች፣ እግዚአብሔር ንጉሳችን፣ ወደ ከበረ መንግስት ውስጥ ያስገባንና የመንግስቱ ወራሾች መሆናችንን እንድናውቅ ያደርጋል። መንፈሳዊ ህይወት ጠቃሚ ሆኖ ህይወታችን ትርጉም ያለው ዓላማ ያለው ዝም ብሎ ዝም ብሎ መኖር መሞት አይነት ነገር ሳይሆን ትርጉም ያለው ዓላማ ያለው ከእግዚአብሔር ጋር ህብረትና አንድነት ኖሮት የሚቀጥል ለራሳችን በምንኖርበት ጊዜ ለእግዚአብሔር ክብር የምናደርገውን ሁሉ እያደረግን እንድንኖር የሚያደርግ ነው። የዮሐንስ ወንጌል መጽሐፍ ዓላማ ይሄ ነው። ጌታ ኢየሱስ ክርስቶስ ተአምራቶችን ደግሞም ምልክቶች ተብለው የተጠቀሱትን ያደረገበት ዓላማ ይሄ ነው። ይሄ እነዚህ ሰባቱ ተመርጠው የተጻፉበት ዓላማ ይሄ ነው። ይህንን ዓላማ ስናውቅ ነው መጽሐፍ ቅዱስን ለማንበብ ልባችን በየቀኑ የሚነሳሳው። ለምንድን ነው እንደዚህ ምለው መሰላችሁ? ዮሐንስ እዚህ ክፍል ላይ ሲናገር ነገር ግን ኢየሱስ እሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁ በስሙ ህይወት ይሆንላችሁ ዘንድ ይሄ ምን ሆኗአል አለ ተጽፏል። የተጻፈው እነዚህ ሰባቱ ተመርጠው የተጻፉት በዚህ ዓላማ ላይ ከሆነ ደግሞም ስለሆነ ይህንን መጽሐፍ ቅዱስ ማንበብ ምንድን ነው የሚያደርገው ልክ በአይን ያዩት ሰዎች ያዩትን ምልክት በአይነ ህሊናችን እንድናይ እና ደግሞ እንድንገነዘብ መንፈስ ቅዱስ ያንን እንዲያበራልን እና እምነታችን አንድ አይነት እምነት ከዮሐንስ ጋር ከሐዋርያት ጋር በመጀመሪያው ዘመን ከነበሩ ክርስቲያኖች ጋር አንድ አይነት እምነት እንዲሆን የሚያደርግ አስደናቂ መጽሐፍ ነው ያለን። እግዚአብሔር ይመስገን። ስለዚህ መጽሐፍ ቅዱስን እናንብብ። ቅድም ወንድማችን ቴዎድሮስ እንዳለው በቤት በግላችን ደግሞም እዚህ ሲነበብ የምንሰማበት ምክንያት ይሄው ድንቅና ታላቅ ዓላማ በመጽሐፍ ውስጥ ስለተጻፈ ነው። ክቡር መጽሐፍ፣ ውድ መጽሐፍ፣ ክርስቶስን የሚያሳይ መጽሐፍ። እግዚአብሔር ስለዚህ የተመሰገነ ይሁን።